የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቿል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ። ባለፈው ዓመት በኢትዮጵያ ስምንት የረድኤት ሠራተኞች መገደላቸውንና ሀያ ሠራተኞች ደግሞ መታገዳቸውን የዓለም ምግብ ፕሮግራም አስታወቀም። በተለይም በአማራ ክልል እየጨመረ የመጣው የጸጥታ ችግር የእርዳታ አቅርቦት ሥራዎችን እያስተጓጎለ ይገኛል። የሰማችኋቸው የዓለም ምግብ ፕሮግራም የኢትዮጵያ ተወካይ ዛታን ሚሊሲክ ናቸው። ይህን የተመለከተው ዘገባችን በምሽቱ አብይደስ ወደ እናንተ ይደርሳል። ሰኞው መስከረም 13 2017 ዓ ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አምሽታቸዋል? የአሜሪካ ድምፅ የሰኞው ዝግጅታችን ጀምሯል። አስመማየን እያስተናግድኳችሁ ምሽቱን ከእናንተ ጋር አመሻለሁ። ለዓለም ዜናዎቹ ስመኝ የቆየ አብረኝ ዚስቱ ያለች ፕሮግራሙን ከስቱዲዮ በማቀናበር ደግሞ ብርሃን ኃይሉ ከእኛ ጋር አብራ የምታመሽ ነው የሚሆነው። የፕሮግራሙ ዋና አዘጋጅ ደረጀ ደስታ ነው። እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር አብራችሁ እንድትቆዩ ጋብዛለሁ። አሁን ከዓለም የተሰባሰቡ ዜናዎች እናመራለን። ስመኝ ትጠብቃችኋለች። በድጋሚ እንደምናመሻችሁ የምሽቱን አጫጭር ዜና አሰማችኋለሁ። የጦር መሳሪያዎችን ጨምሮ ወታደራዊ ቁሳቁሶችን የጫነ የግብጽ መርከብ ሞቃዲሾ ወደብ ላይ መድረሱን የአይን ማኞች አስታወቁ። የሶማሊያ መንግስት በጉዳዩ ላይ እስካሁን አስተያየት ባይሰጥም የአካባቢው ነዋሪዎች ጭነቱን በግል ተንቀሳቃሽ ስልኮቻቸው አንስተው ፎቶዎች አጋርተዋል። ወታደራዊ መኪናዎች ከፍተኛ ርቀት መተኮስ የሚችሉ መድፎችን ከመርከቡ እየጎተቱ ሲያወርዱ መታየታቸውን የአፍሪካ ቀንድ ባልደረባችን ሀሩን ማሩፍ ያደረሰን ዘገባ ያመለክታል። በጦርነት በምትታመሰው ሱዳን የኮሌራ በሽታ እየተስፋፋ መሆኑንና ባለፉት ሁለት ወራት ውስጥ ብቻ ቢያንስ 388 ሰዎች ህይወታቸው ሲያልፍ ወደ 130 የሚጠጉ ለህመም መዳረጋቸውን የጤና ባለሙያዎች አስታውቀዋል። በሽታው በተለይ በጦርነቱ በተፈናቀሉ በሚሊዮኖች የሚቆጠሩ ሰዎች በሚገኙበት ምስራቃዊው የሱዳን ክፍል በቅርቡ በጣለው ከባድ ዝናብና ጎርፍ መባባሱም ተጠቁሟል። የሱዳን ጤና ሚኒስቴር እሁድ እለት ባወጣው ሪፖርት ባለፈው ሳምንት መጨረሻ ብቻ በኮሌራ ጉዳት የደረሰባቸው ስድስት ሰዎች መሞታቸውንና አራት መቶ ያክል መታመማቸውን ገልጿል። እንደ አውሮፓውያን አቆጣጠር በ2017 ዓ.ም በሱዳን ተከስቶ በነበረ የኮሌራ ወረርሽኝ ቢያንስ 700 ሰዎች ሲሞቱ ወደ 22 ሺህ የሚጠጉ ሰዎች ከ ሁለት ወራት ባነሰ ጊዜ ውስጥ በበሽታው ተጠቅተው ነበር። ፍልሰተኞችን አሳፍሮ ይጓዝ የነበረ የጀልባ በግሪክ ሳሞት ደሴት አቅራቢያ ሰጥሞ የሶስት ፍልሰተኞች ሕይወት ሲያልፍ በርካቶች የደረሱበት እንደማይታወቅ የግሪክ የባህር ጠረፍ ጥበቃ አስታውቋል። ከአጂያን ደሴት በስተ ሰሜን ምዕራብ ከሚገኘው የባህር ዳርቻ የተነሳው ጀልባ ቢያንስ ሰላሳ ሰዎችን አሳፍሮ እንደነበር የባህር ጠረፍ ጥበቃው ጨምሮ ገልጿል። አንድ የባህር ጥበቃ ባለስልጣን ሞተው የተገኙት ሶስቱም ፍልሰተኞች ሴቶች መሆናቸውን አመልክቷል። አንድ ነፍሰ ጡርና አንድ ታዳጊ ህጻንን ጨምሮ እስካሁን አምስት ፍልሰተኞች በህይወት መገኘታቸውንና ወደ ሆስፒታል መወሰዳቸውንም ሌላ ባለስልጣን ለሮይተርስ አመልክቷል። እንደ አውሮፓውያን አቆጣጠር ከ2015 ወዲህ ግሪክ ከመካከለኛው ምስራቅ፣ አፍሪካና እስያ ተነስተው ወደ አውሮፓ ህብረት ለሚጓዙ ፍልሰተኞች ተመራጭ መተላለፊያ ስትሆን ከ2015 እስከ 2016 ዓ ም በነበረው ጊዜ ብቻ ወደ አንድ ሚሊዮን የሚጠጉ ሰዎች በደሴቶቿ ላይ አርፈዋል። አብዛኞቹ ፍልሰተኞች የሚተነፍሱ ጀልባዎችን እንደሚጠቀሙም ተመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በታንዛኒያ የንግድ ከተማ ዳሬ ሰላም ሊካሄድ የታሰበውን ተቃውሞ ለማስቆም የተቃዋሚ ፓርቲ ከፍተኛ አመራሮች ሰኞ ዕለት መታሰራቸውን ቻዴማ የተሰኘው ተቃዋሚ ፓርቲ አስታውቋል። የቻዴማ ፓርቲ ዋና ሊቀመንበር ፍሪማን ሞቦዌ በፖሊስ ተይዘው ከመወሰዳቸው በፊት ሰልፍ ማካሄድ ሕገ መንግሥታዊ መብታችን ሆኖ ሳለ ህዝብን ለማስፈራራትና ነፃነታችንን ለማስፈን ፖሊስ እየተጠቀመ ያለው የኃይል መጠን አስገርሞናል ሲሉ ለደጋፊዎቻቸው ተናግረዋል። ሰልፉ ቢታገድም የቻዴማ ፓርቲ አባሎቹ በጸጥታ አካላት መታገታቸውንና መገደላቸውን አስመልክቶ ያዘጋጀው ሰልፍ እንደሚካሄድ አስታውቋል። በመጨረሻም የእስራኤል ኃይሎች ሰኞ ዕለት በደቡባዊ ሊባኖስ ላይ ሰፊ የአየር ድብደባ አካሂደዋል። በእስራኤል እና በሂዝቦላ ታጣቂዎች መካከል የተነሳው ግጭት ተባብሶ በቀጠለበት ወቅት የተካሄደው የአየር ድብደባ በቀጠናው ሰፊ ጦርነት እንዳይቀሰቀስ ተዘግቷል። የእስራኤል መከላከያ ኃይል ቃል አቀባይ ሪር አድሚራል ዳንኤል ሀጋሪ በቪዲዮ አማካኝነት ባስተላለፉት መልእክት የእስራኤል ኃይሎች እርምጃውን የወሰዱት ሄዝቦላ ወደ እስራኤል ግዛት ለመተኮስ መዘጋጀቱን የሚያመለክቱ መረጃዎች በመገኘታቸው ነው ብለዋል። ባለፈው ሳምንታት በእስራኤል ና በሊባኖስ ድንበር አካባቢ እየጨመረ የመጣውን ጦርነት ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አዲስ የጉዞ ማስጠንቀቂያ ያወጣ ሲሆን የአሜሪካ ዜጎች የንግድ አውሮፕላኖችን ተጠቅመው መውጣት እንዲጀምሩ አሳስቧል። አድማጮች፣ ለሰዓቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ። የምሽቱ የዓለም ዋና ዋና ዜናዎች ወደ እናንተ ደረሱ። ለዜናዎቹ ስመኝ ሸቆየና አመሰግናለውኝ። አድማጮቻችን የተካትላቸው የምትገኙት ከዋሽንግተን ዲሲ እየተላለፈላቸው የሚገኘውን የዛሬ ሰኞ ምሽት የአሜሪካ ድምፅ ስርጭታችን ነው። ወሊድ መደበቅ ወይም ፖስትፓርም ዲፕሬሽን በጣም ሲሪየስ የሆነ የኑሮ ችግር ማለት ይቻላል። ኮንዲሽን ትልቅ ለውጥ ያመጣል የተባለው ሆስፒታል የሌለባቸው አካባቢዎች እናቶች እንደዚህ አይነት ችግር ቢያጋጥማቸው በአፍ የሚሰጥ በቀን አንዴ እየወሰዱ ለአስራ አራት ቀን የሚወስዱት የሰማችኋቸው በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር ባለስልጣን በምርምር ባለሙያነት በማገልገል ላይ የሚገኙት ዶክተር አሌክስ አካሉ ናቸው። የዛሬ ሳምንታዊ አቅሞ የጠይቁ ቅንብራችንም ቀደም ሲርሳቸው ተብራሮች እንደሰማችሁት በድኅረ ወሊድ ለሚከሰት የድብታ ህመም ህክምና አዲስ መድኃኒቶች ላይ ያተኩራል። በሁለተኛው አጋማሽ ወደ እናንተ የሚደርስ ነው የሚሆነው። እያስተናገድ ኳችሁ ያለው ታስማማ አየኖ ነኝ። በምሽቱ በዌብ እና ማህበራዊ ድረገጽ ፕሮዲሰራችን አበየው ገበያውን ከእኛ ጋር አብራናለች። በስቱዲዮ ቅንብሩን ደግሞ ብርሃን ኃይሉ፣ የፕሮግራሙ ዋና አዘጋጅ ደግሞ ደረጀ ደስታ ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ቪኒስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይም እየተከታተላችሁን በቀጥታ ከእኛ ጋር አብራችሁን ማምሸት ትችላላችሁ። አሁን የምናልፈው ወደ ምሽቱ አብይ ርዕስ ነው። ባለፈው ዓመት በኢትዮጵያ ስምንት የረዴት ሰራተኞች መገደላቸውንና ሀያ ሰራተኞች ደግሞ መታገታቸውን የዓለም ምግብ ፕሮግራም የኢትዮጵያ ተወካይ ዛታን ሚሊሲካ አስታውቀዋል። ዛሬ ሰኞ በአዲስ አበባ በሰጡት መግለጫ በአሁኑ ወቅት በአማራ ክልል ያለው የጸጥታ ችግር ለሰብአዊ እርዳታ ስራዎች ትልቅ እንቅፋት መሆኑንም ተናግረዋል። ሁሉም አካላት የንጹሐን ዜጎችና የረዴት ሰራተኞች ደህንነት እንዲያረጋግጡም ጠይቀዋል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተጨማሪ ያለው በቅርቡ የተሾሙት የዓለም ምግብ ፕሮግራም የኢትዮጵያ ተወካይ ዛታን ሚሊሲክ ዛሬ ሰኞ መስከረም 13 2017 በአዲስ አበባ ለጋዜጠኞች በሰጡት መግለጫ በኢትዮጵያ ያለው የጸጥታ ችግር ለድርጅቱ የሰብአዊ እርዳታ አቅርቦትና ስርጭት ትልቅ ፈተና መደቀኑን ተናግረዋል። በዚሁ የጸጥታ ችግር ምክንያትም ባለፈው ዓመት የረድኤት ሰራተኞች መገደላቸውንና መታገታቸውንም ገልጸዋል። በተለይም በአማራ ክልል እየጨመረ የመጣው የጸጥታ ችግር የእርዳታ አቅርቦት ሥራዎችን እያስተጓጎለ ይገኛል። የዓለም ምግብ ፕሮግራም የኢትዮጵያ የእርዳታ አቅርቦት ተግባራት የአደጋ ስጋት የተደቀነባቸው ሲሆን ባለፈው ዓመት ስምንት የረድኤት ሰራተኞች ተገድለዋል። ሀያ ሰራተኞች ደግሞ ታግተዋል። የዓለም ምግብ ፕሮግራም ለረድኤት ሰራተኞች ደህንነት ቅድሚያ ስለሚሰጥ በሰራተኞቹ ላይ የሚደርሱ አደጋዎችን ለመቀነስ ከአጋሮቻችን ጋር እየሰራን እንገኛለን። ሁሉም አካላት የንጹሐን ሰዎችና የእርዳታ ሰራተኞች ደህንነት ማረጋገጥ አለባቸው። የድርጅቱ የኢትዮጵያ ተወካይ ባለፈው ዓመት ታገቱ ስላሏቸው ሀያ የረድኤት ሰራተኞች ጉዳይ የተናገሩት ዝርዝር ነገር የለም። የጸጥታ ችግር በደቀነው ፈተና ውስጥ ሆኖም ግን የዓለም ምግብ ፕሮግራም ዘጠና ከመቶ ለሚሆኑ ተረጂዎች ሰብአዊ እርዳታ ማድረስ መቻሉን ኃላፊው አስታውቀዋል። ባለፈው ወር ብቻ በአማራ፣ በትግራይ፣ በአፋርና በሶማሌ ክልሎች ለሚገኙ አስቸኳይ የምግብ እርዳታ ለሚያስፈልጋቸው 3.6 ሚሊዮን ተረጂዎች እርዳታ ማሰራጨቱን ጨምረው ገልጸዋል። ሆኖም በገንዘብ እጥረት ምክንያት በአሁኑ ወቅት አስቸኳይ እርዳታ የሚሹ 6 ሚሊዮን ሰዎች እርዳታ እያገኙ እንዳልሆኑ አስረድተዋል። የዓለም ምግብ ፕሮግራም ባጋጠመው የገንዘብ እጥረት የተነሳም እርዳታ ከሚያስፈልጋቸው ተፈናቃዮችና ስደተኞች ውስጥ ስልሳ ከመቶ የሚሆኑትን ብቻ መርዳት መቻሉን አመልክተዋል። ከዚህም በኋላ የእርዳታ ፈላጊዎች ቁጥር እየጨመረ ሊሄድ እንደሚችል ስጋታቸውን ገልጸዋል። አሁን ካሉት የከፋ የምግብ እጥረት ካጋጠማቸው አስር ሚሊዮን ሰዎች በተጨማሪ እያንዣበበ ያለው የደርቅ ሁኔታም በተለይ በደቡብና ደቡብ ምስራቅ አካባቢዎች ችግሩን ሊያባብሰው ይችላል። በዚህ የተነሳ ወደ 86 ሚሊዮን የሚገመቱ ሰዎች ለከፋ የድርቅ ሁኔታ ሊጋለጡ እንደሚችሉ ተተንቢዋል። ከእነዚህ ውስጥ አብዛኞቹ ቤተሰቦች ደግሞ ባለፈው ጊዜ ከነበረው ድርቅ ገና ያላገገሙ ናቸው። የዓለም ምግብ ፕሮግራም በኢትዮጵያ የምግብ እጥረት የሚያስፈልጋቸውን ሰዎች ለመርዳት እስከ መጪው የካቲት ወር ድረስ 341 ሚሊዮን ዶላር እንደሚያስፈልገውም ኃላፊው ጨምረው ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አድማጮቻችንና ተመልካቾቻችን እየተከታተላችሁ የምትገኙት ከአሜሪካ ድምጽ እየታለፈላችሁ የሚገኘውን የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። ቀጥሎ የትንታኔው መጽሔት ወደ እናንተ ይደርሳል። በህወት ክፍል ውስጥ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አድማጮች በመሃል ላይ ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ወደ ዜናዎቹን እንደገና ወደ እናንተ አደርሳለሁ። በህወት ክፍል ውስጥ ለማንም አልወግንም ሲል የትግራይ ጊዜያዊ አስተዳደር ካቢኔ አስታወቀ። በትግራይ ክልል የተፈጠረው ክፍል በህዋት ከፍተኛ አመራሮች መካከል እንጂ በጊዜያዊ አስተዳደሩና በህወት መካከል አይደለም ሲል የክልሉ ካቢኔ ባወጣው መግለጫ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ትናንት እሁድ መስከረም 12 ቀን 2017 ዓ.ም ባወጣው መግለጫ ህግና ስርዓት ተከትሎ የመሾምና የመሻር ስራውንም አጠናክሮ እንደሚቀጥል ገልጿል። በሌላ ዜና ጉባኤ ያካሄዱ የህወሓት አመራሮች በተለያዩ የትግራይ ክልል ከተሞች ህዝባዊ ውይይቶች እያካሄዱ ናቸው። ብርጌታ ጽባ በዚህ ጉዳይ ላይ ተጨማሪ ያለው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ትላንት እሁድ መስከረም 12 ቀን 2017 ዓ ም ያወጣው መግለጫ በህወሀት አመራሮች መካከል ክፍፍል ከተጀመረ አንስቶ የመጀመሪያው ነው። ካቢኔው በመግለጫው በአሁኑ ጊዜ በትግራይ ክልል የተፈጠረው ችግር በህወሀትና በአስተዳደሩ መካከል እንደሆነ ተደርጎ በስህተት እየተገለጸ ነው ብሏል። ይህ አገላለጽ የችግሩን ተሳታፊዎች ማንነትና አደረጃጀት ካለማወቅ ይነሳል በማለት አክሏል። ሆኖም ፖለቲካዊ ችግሩ በህወሀት አመራሮች መካከል እየተፈጠር ነው ሲል መግለጫው አስታውቋል። ይህ በጊዜያዊ አስተዳድሩ መዋቅር ላይ አሉታዊ ተጽዕኖ እንደሚኖረውም ጠቅሷል። የህወሀት አባላትና አመራሮች እንደየወግንናቸው በሁለት በኩል እየተሳተፉ ናቸው በማለትም የአስተዳድሩ ካቢኔ መግለጫ አመልክቷል። በአስተዳድሩ ካቢኔ ግን ከህወሀት አባላት በተጨማሪ የጸጥታ ኃይሎች፣ ምሁራንና የተቃዋሚ ፓርቲ አባላት የተካተቱበት መሆኑን አስታውሷል። እናም ካቢኔው በህወሀት ክፍል ውስጥ ለማንም አይወግንም ብለዋል መግለጫው ይህ ችግር በመንግስታዊ መዋቅሩ ላይ የሚያደርሰው ጫና ለማስወገድም ካቢኔው በተረጋጋ መንፈስና በህግና ስርዓት ይሰራል ብለዋል። የአስተዳደሩ ካቢኔ በመግለጫው የፕሪቶሪያው ስምምነት በምልዓት በመተግበር የክልሉ ግዛታዊ አንድነት ወደ ቅድመ ጦርነት በመመለስና ተፈናቃዮች ወደ ቀያቸው በመመለስ ጉዳይ አመራሩ በተደራጀ መንገድ አልሰራም በማለትም ወቅሷል። ከአሁን በኋላ ግን የክልሉ ሁሉንም አቅም በመጠቀም ለመስራት አቅጣጫ ተቀምጧል ሲል መግለጫው አመላክቷል። በመንግስታዊ መዋቅሩ ላይ እያደረገ ያለውን ማስተካከያና የአዲስ ኃላፊዎች ምደባ እንደሚቀጥል ካቢኔው በመግለጫው ጠቁመዋል። የክልሉ ካቢኔና ፕሬዚደንቱ በህግ የተደነገገ ኃላፊነታቸውን ለመወጣት ህግና ስርዓት ተከትሎ በመመካከል የመሾምና የመሻር እንዲሁም ህዝባዊ ውይይቶች የማካሄድና የለውጥ ስራዎች የመፈጸም ተግባራት አጠናክረው ይቀጥላሉ ነው ያለው። የክልሉ ጸጥታ ኃይልም የጊዜው አስተዳድሩ አካል ነው ያለው መግለጫው ጥናቶችና ምክክር በማድረግ በክልሉ ፕሬዚደንትና በካቢኔው እየተመሩ የሚሰጣቸው ተልእኮ ይፈጽማሉ ብለዋል። በፖለቲካ ፓርቲዎች ውስጥ በሚፈጠር ልዩነት ደግሞ ለአንዱ ሳይወግኑ ይቀጥላሉ ብለዋል። በሌላ ዜና ያካሄዱ የህወሓት አመራሮች በተለያዩ የክልሉ ከተሞች ህዝባዊ ውይይቶች እያካሄዱ ናቸው። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ቅዳሜ መስከረም 11 ቀን 2017 ዓ.ም በመቀለ ከተማ በተካሄደው ውይይት ተገኝተው ገለጻ አድርገዋል። ሊቀመንበሩ በገለጻቸው መድረኩ የተዘጋጀው ፓርቲያቸውን አስመልክቶ የህዝቡን ሀሳብ ለመስማት መሆኑን አስረድተዋል። ዘሊሑ ማቅለታት ግንማህርሉ ናትና ሀሳቡን ክሰምዑ ያለውን መጥፎ ሁኔታ አስመልክቶ እንድንመክርበት የእኛንም ሀሳብ እንድትሰሙ ነው የተዘጋጀው። ከሁሉም በላይ ግን የእናንተ ሀሳብ ያስፈልጋል። እንዲስተካከልና እንዲታረም የምትፈልጉትን ለመስማት ነው መድረኩ የተዘጋጀው። መደረግ አለበት የምትሉትንና እኛ ማሰብ ስለሚገባን ጉዳይ እንድናደምጥ ነው የመጣ ነው። በመጨረሻም አብረን የምንሰራው ጉዳይ ነው እንድንመካከር ነው መድረኩ የተመቻቸው። ዶክተር ደብረጽዮን በህወሀት አመራሮች መካከል የተፈጠረው ልዩነት የስልጣን ጉዳይ ሳይሆን የዓላማና ያስተላለፍ ነው ሲሉ ተናግረዋል። ከመቀለ ከተማ በተጨማሪ በሽረንዳ ስላሴ አክሱም፣ አድዋ፣ አድግራት፣ አቢ አድና ሌሎች ከተሞችና ወረዳዎች ከነዋሪዎችና ተፈናቃዮች ጋር ውይይት ተካሂደዋል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንትና የክልሉ የጸጥታ ኃይሎች መሪ ሌትናንት ጀኔራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር በወረዳና በዞኖች የሚያካሄደውን ሹምሽር እንዲያቆምና በተመሳሳይም ጉባኤ ያካሄደውን ህወሀት በጊዜው አስተዳደሩ ካቢኔ ያለውን ድርሻ ዳግም ለማስተካከል እንዳይንቀሳቀስ በአዲስ ዓመቱ ዋዜማ በሰጡት መግለጫ ጠይቀው እንደነበር ይታወሳል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። ቀጣዩ የትንታኔ መጽሔት ዘገባችን ደግሞ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ እውነተኛ ሰላም የግጭት አለመኖር ብቻ አይደለም ማለታቸውን የተመለከተውን ዘገባ እናልፋለን እውነተኛ ሰላም ግጭት እንዲቆም ማድረግ ብቻ ሳይሆን የፍትህ የውይይትና የጋራ መከባበር ነው ሲሉ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ጊዮንዶሊን ግሪን ተናግረዋል ምክትል ኃላፊን የተናገሩት ባለፈው ቅዳሜ መስከረም 11 ቀን 2017 ዓ.ም ምት በድሬዳዋ በተከበረው የዓለም የሰላም ቀን አከባበር ላይ በተገኙበት ወቅት ነው እለቱን አስመልክቶም በተዘጋጀው የእግር ጉዞ ላይም ተሳትፈዋል አዲስ ቸኮል ተጨማሪ ያለው በየዓመቱ መስከረም 11 ቀን ወይም በፈረንጆች ሴፕቴምበር 21 ቀን በተለያዩ ዝግጅቶች ከሚከበረው የዓለም የሰላም ቀን በዓል በምስራቅ ኢትዮጵያ ከተማ ድሬዷ የተካሄደውን ስነስርዓት ያስተባብረው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም በመጻሩ ዩኤስኤአይዲ ነው። የእግር ጉዞና ሌሎች ልዩ ልዩ ዝግጅቶች ባካተተው በዓል ላይ የተገኙት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ግዌንድልን ግሪን። እውነተኛ ሰላም የግጭት አለመኖር ብቻ ሳይሆን የፍትህ፣ ሰላማዊ ውይይትና የርስበርስ መከባበር መኖር ነው ብለዋል። የዚህ ዓመት የሰላም ቀን መሪ ቃል የሰላምን ባህል ማሳደግ የሚል ነው። ይህ ደግሞ በዚህ በድሬዳዋ ብቻ ሳይሆን በመላ ሀገሪቱና በመላ ዓለም አስፈላጊ ነው። ምክንያቱም እውነተኛ ሰላም ግጭት እንዲቆም ማድረግ ብቻ አይደለም። እውነተኛ ሰላም የፍትህ የውይይትና የመከባበር መኖር ነው። የዩኤስ አይ ዲ ዘላቂነት ያለው የሰላም ፕሮግራም ልክ በየዓመቱ መስከረም 11 ቀን ወይም በፈረንጆች ሴፕቴምበር 21 ቀን በተለያዩ ዝግጅቶች ከሚከበረው የዓለም የሰላም ቀን በዓል በምስራቅ ኢትዮጵያ ከተማ ድሬዷ የተካሄደውን ስነስርዓት ያስተባብረው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም በመጻሩ ዩኤስ አይ ዲ ነው። የእግር ጉዞና ሌሎች ልዩ ልዩ ዝግጅቶች ባካተተው በዓል ላይ የተገኙት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ጉዌንድሊን ግሪን እውነተኛ ሰላም የግጭት አለመኖር ብቻ ሳይሆን የፍትህ ሰላማዊ ውይይትና የሩስበርስ መከባበር መኖር ነው ብለዋል። የዚህ ዓመት የሰላም ቀን መሪ ቃል የሰላምን ባህል ማሳደግ የሚል ነው። ይህ ደግሞ በዚህ በድረዳዋ ብቻ ሳይሆን በመላ ሀገሪቱና በመላ ዓለም አስፈላጊ ነው። ምክንያቱም እውነተኛ ሰላም ግጭት እንዲቆም ማድረግ ብቻ አይደለም። እውነተኛ ሰላም የፍትህ የውይይትና የመከባበር መኖር ነው። የዩኤስአይዲ ዘላቂነት ያለው የሰላም ፕሮግራም ልክ በድረዳዋ ያለን አይነት ማህበረሰባዊ ውይይቶች በማበረታታት ይህ የሰላም ባህል ይደግፋል። ቅሬታዎችን ሰላማዊ በሆነ መንገድ መፍታትን እንደግፋለን። ይህ ልዩነቶችን የመፍቻ መንገድ ሁለቱ አጋሮችን የሚጋሩ ልዩ ሀገርነት ላይ ተንጸባርቋል። ምክትል ኃላፊው አክለውም ኢትዮጵያ መረጋጋትና አንድነት እንድታሳካ ያስፈልጋታል ያሉትን ነጥብ ጠቅሰዋል። ማህበረሰቦች መቻቻልን መቀበል እንዲሁም የሁሉም ኢትዮጵያውያን ድምፆች መሰማታቸውን ማረጋገጥ አለባቸው ሲሉ ነው የተናገሩት። በድሬዳዋ በተዘጋጀው የሰላም ጉዞ ላይ ሴቶችም ተሳታፊ መሆናቸው ትልቅ ትርጉም እንደሚሰጡትም ጠቅሰዋል። ሰላም የሚጀምረው ከማህበረሰቡ ነው። እዚህ ሴቶች በማየት ደስ ብሎኛል። በመላው ዓለም ስሰራ ከነበረው ተሞክሮ የተረዳሁት ነገር የሁሉም ባለድርሻ አካላት እስካልተሳተፉ ድረስ ሰላምን የማምጣት ጥረት አይሳካም። የምንሰራውም ክፍፍልን ለመፍጠር ወይም የራስ ግዛትን ስለመፍጠር ሳይሆን ህዝባችንን ስለመንከባከብ ነው። ቤተሰቦቻችንን ስለመንከባከብ ነው። ብዙ ጊዜ ደግሞ በድርድር ጠረጴዛ ላይ የሚገኙ ሴቶች ድምጽ ነው ከጦርነት ወይም ከግጭት ውስጥ ሰላም እንዲመጣ መፍትሄ ሲሆን የምናየው። እናም እዚህ ስፍራ ሴቶች በመገኘታቸው እንኳን ደስ አላችሁላችሁ እፈልጋለሁ። ስለ ድሬዷ ብዙ ጥሩ ነገሮችን መስማታቸው ነው የተናገሩት። በአዲስ አበባ ዩናይትድ ስቴትስ ኤምባሲ ምክትል የተለያዩ ሃይማኖት አባቶች ጎን ለጎን ሆነው ሲመድቁ ማየታቸው ልዩ ስሜት ፈጥሮብኛል ብለዋል። ይቺ እጅግ አስፈላጊ ከተማ መጎብኘት ነበረብኝ፣ ይችን የፍቅርና የሰላም ከተማ። ሰዎች ስለዚች ከተማ የተለያዩ ታሪኮችን ነግሮኛል። ሙስሊምና ክርስቲያኖች እጅ ለእጅ ተያይዘው በከተማዋ እንደሚሄዱ፣ መስጊዶችና አብያተ ክርስቲያን ጎን ለጎን ስለመታነጻቸው ወዘተ ነግሮኛል። የነገሩኝን ታሪክ ማመን አለማመኑን እርግጠኛ አይደለውም። ምክንያቱም በሌላ ዓለም ህዝብ እነዚህ ነገሮች የሚከፋፍላቸው ጉዳዮች ስለሆኑ ነው። እዚህ በመካከላችሁ ተገኝቼ በማክበሬ ደስተኛ ነኝ። ምክንያቱም እዚህ እርስ በርስ መከፋፈል ሳይሆን አንድነት ላሳያችሁኝ በድሬዳዋ የተዘጋጀውን የሰላም ቀን አከባበር ላስተባበር ዩኤስኤድ ምስጋናቸውን የገለጹት የአስተዳደሩ ከንቲባ ተወካይ እና የገንዘብና ኢኮኖሚ ልማት ቢሮ ምክትል ኃላፊ አቶ ግርማ ተሰማ፣ የኤምባሲው ምክትል ኃላፊ ሀሳብ የሚያጠናክር ንግግር አድርገዋል። አስተዳደራቸው ያለው ሰላም ለማስቀጠልም አስተዳደሩ ያለውን ቁርጠኝነትም ገልጸዋል። የሰላም ቀኑ የድሬዳዋ ትምህርት ቢሮ ማርቺንግ ባንድ፣ ሰርከስ ድሬዳዋ፣ የድሬዳዋ ስካውትና ፖሊስ ባሳዩቸው ልዩ ልዩ ትርኢቶች ታጅቡ በከዚራ ዙሪያ የእግር ጉዞ በማድረግ ተከብሯል። በዕለቱ በአሜሪካ ኤምባሲ የሚደገፉ የአሜሪካ ኮርነርም ተጎብኝቷል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ። ቀደም ሲል በድሬዳዋ የተከበረው የሰላም ቀን የተመለከተውን የአዲስ ቸኮል ዘገባ ነበር ወደ እናንተ የደረሰው። ወደ ቀጣዩ የትንታኔ መጽሔት ዘገባ አልፋለሁ። የጦር መሳሪያ የጫነ የግብፅ መርከብ ሞቃዲሾ ውስጥ ወደ መግባቱን የአይን እማኞች ገለጹ። የጦር መሳሪያ ጨምሮ ወታደራዊ መሳሪያዎችን የጫነ መርከብ ሞቃዲሾ ገብቷል ሲሉ እማኞቹ ተናግረዋል። የሶማሊያ መንግስት ባለስልጣናት ስለ ጉዳይ የተናገሩት ነገር የለም። የመርከቡን ጭነት ምስል በቪዲዮ ያነሱ ነዋሪዎች ግን በማህበራዊ መገናኛዎች አጋርተውታል። ሀውትዘር የሚባሉትን ከባድ መሳሪያዎችን የሚያጓጉዙም ጭምር ያሉባቸው ወታደራዊ ተሽከርካሪዎች ከመርከቡ ሲወርዱ በምስሎች ላይ ታይተዋል። ሀሩን ማሩፍ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርቧለች። ከአልአዳቢያ ወደብ የተንቀሳቀሰው ሮሮ የጭነት አጓጓዥ የተባለው መርከብ ትናንት እሁድ፣ እንደ አውሮፓውያን የዘመን አቆጣጠር መስከረም 22 ቀን ሞቃዲሾ ገብቷል። የአይን እማኞች ባነሷቸው የቪዲዮ ምስሎች መሰረት ሀውትዘሮችና ሌሎችም የጦር መሳሪያዎች እንዲሁም ወታደራዊ ተሽከርካሪዎች ከመርከቡ ሲወርዱ ታይተዋል። የሶማሊያ መንግስት ስለ ጦር መሳሪያዎቹ መግባት በይፋ ያወጣው መግለጫ የለም። የመከላከያ ሚኒስትሩ አብድልቃድር መሐመድ ኑር ግን በፌስቡክ ገጻቸው ከሶማሊያ የጦር ኃይል አዛዥ ከጀነራል ኢብራሂም ሼክ ሞሄዲን ጋር ሆነው የጦር መሳሪያዎቹ ሞቃዲሾ ወደብ ላይ የግብጽ ባንዲራ ከምታውለበልበው መርከብ ላይ ሲራገፉ ሲመለከቱ የሚያሳይ ፎቶ አጋርተዋል። የመከላከያ ሚኒስትሩ አያይዘው ጥቅማችንን የምናውቀው እኛ ነን፣ አጋሮቻችንን የምንመርጠውም ራሳችን ነን፣ ያንን የምንወስነው እኛ እንጂ ሌሎች አይጭኑብንም ብለዋል። የሶማሊያ እና የግብጽ ግንኙነት ማንንም ሊያስገርም አይገባም ያሉት የሶማሊያ ምክር ቤት አባሉ ሙርሳል ካሊፋ ግብጾች እኮ በታሪክም ለሶማሊያ ትልቅ ወታደራዊ ድጋፍ በመስጠት የሚታወቁ ናቸው ብለዋል። ኢጅፕት ሶማሊያ have a long history of cooperation, cultural uh, partnership, and uh, brotherly relations that spans uh, over centuries. ግብጽና ሶማሊያ ምዕተ ዓመታት ያስቆጠረ የትብብር የባህላዊ አጋርነትና የወንድማማችነት ታሪክ ያላቸው ሀገሮች ናቸው። ግብጽና ሶማሊያ የመከላከያ ትብብር ስምምነት የተፈራረሙት ባለፈው ነሐሴ ወር ሲሆን ስምምነቱን የሶማሊያ ባለስልጣናት የሶማሊያ ኃይሎች ከአልሸባብ ጋር በሚያደርጉት ውጊያ የጸጥታ ዝግጁነታቸውን የሚያጠናክር ነው በማለት አድናቆት ሰጥተዋል። የሶማሊያ ምክር ቤት አባሉ ሙርሳል ካሊፋ የሶማሊያ መንግስት ጉዳዩን የያዘበትን መንገድ እንደሚደግፉ ተናግረዋል። ሶማሊያ የአጋሮቿን እገዛ እየጠየቀች ያለችው የግዛት አንድነቷን ለማስከበር ነው። ለሉዓላዊነታችን ስንል ስለሆነ ትክክል ነው። ፕሬዚደንት ሐሰን ሼክ ሞሐምድና አስተዳደራቸው እያደረገ ያለውን ጥረት ሙሉ በሙሉ ደግፈዋለው። ግብፅ የሶማሊያን ወይም የኢትዮጵያን መሬት ወይም የባህር ክልል ልውሰድ አላለችም። በተለይም ደግሞ ግብፅ በቀጠናው የየትኛውም የአፍሪካ አገር የግዛት ወሰን እንደገና እንዲካለል ሀሳብ አላቀረበችም። ግብጽ እስካሁን ወደ ሶማሊያ ወታደሮች አላከችም። የሶማሊያ መንግስት የግብጽ ወታደሮች እንደ አውሮፓውያን አቆጣጠር በመጪው 2025 መጀመሪያ ጥር ወር ላይ ተልዕኮን በሚጀምረው የአፍሪካ ህብረት የሶማሊያ ድጋፍ ሰጪና አረጋጊ ተልዕኮ በእንግሊዝኛ የመጻር ስሙ አውሶም ውስጥ እንዲሳተፉ ይፈልጋል። ኢትዮጵያ ባለፈው ወር የየትኛውንም ሀገር በስም ሳታነሳ የሶማሊያ ተልዕኮ ሽግግር ለቀጣናው ብዙ አደጋ ደቅኗል ብላለች። ኢትዮጵያ ባወጣችው መግለጫ የምንጠበቀው የሚወጡትን ቻችን ዘገባዎቻችን ሙሉን በዌብሳይታችን አማሪክ ቢኒስ ዶት ኮም እንዲሁም በማብረት ስር ገጾቻችን ላይ እንድትከታተሏቸውም ኮዲ ጋብዛለሁ። ወደ ቀጣዩ የትንታኔ መጽሄታችን እናልፋለን። ባይደን ለመጨረሻ ጊዜ በመንግስታት ድርጅት ፊት ንግግር ያደርጋሉ። በዚህ ሳምንት በተባበሩት መንግስታት ድርጅት ጉባኤ ፊት የፕሬዚዳንትነት ዘመናቸው የመጨረሻውን ንግግር ያደርጋሉ። የመካከለኛው ምስራቅ ግጭት እና የእሳቸው ውሳኔ ጦርነቱ ምን አይነት መልክ እንዳስያዘው ከተለያዩ አገራት መንግስታት መሪዎች ጋር በሚወያዩበትም ሆነ አረንጓዴ የመነበረድ መድረክ ላይ ቁመው ንግግር በሚያደርጉበት ወቅት የሚከተላቸው ጉዳይ ነው። የአሜሪካ ድምጿ የዋይታው ዘጋቢ አኒታ ፓወል ከኒውዮርክ ያደረሰችን ዘገባ የደንገረመው እንደሚከተሉ ታቀርበዋለች። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በየአመቱ የመንግስታቱ ድርጅት ጉባኤን ለመሳተፍ የሚገኙ በመቶዎች የሚቆጠሩ የአለም መሪዎችን በሚያካትተው አለም አቀፍ ስብሰባ ላይ ንግግር የሚያደርጉት ለመጨረሻ ጊዜ ይሆናል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ግሪንፊልድ አጣብቂኝ ወቅት ነው ይላሉ። ይህንን በየአመቱ ነው የምንናገረው። ይሁን እንጂ ይሄ የመንግስታቱ ድርጅት ጉባኤ እጅግ ወሳኝ በሆነና ተጨማሪ ተግዳሮቶች ባሉበት ሁኔታ ውስጥ ነው የሚካሄደው ያሉት። ቀውሶችና ትኩረትና እርምጃ የሚሹ ግጭቶች እየጨመሩና እየተባባሱ ነው። ፕሬዚዳንቱ ንግግር ከሚያደርጉባቸው ተብለው ከሚጠበቁት ጉዳዮች መካከል ከፊት የሚመጣው የጋዛ ጉዳይ ነው። የዩናይትድ ስቴትስ አቋም ከቀሪው የጉባኤው አባላት ጋር አንድነት የለውም። ባለፈው ሳምንት ጉባኤው እስራኤል ከፍልስጤም ግዛቶች በሙሉ በአንድ ዓመት ጊዜ ለቃ እንድትወጣ ጠይቋል። ዩናይትድ ስቴትስ ይህንን ጥያቄ የሁለት ሀገር አመራር የመፍትሄ እርምጃን የሚያጣጥል ነው በማለት ካልተቀበሉ አስራ አራት ሀገራት መካከል አንዷ መሆኗን ሊንዳ ግሪንፊልድ የዋሽንግተን አቋም ነው ሲሉ አስታውቀዋል። ተንታኞች ባይደን በዚህ አመት ከሚያነሷቸው ጉዳዮች መካከል ለዩክሬንና ለእስራኤል ያላቸውን ድጋፍ ዋነኞቹ እንደሚሆኑ ይጠብቃሉ። የፕሬዝዳንትነት ዘመናቸውን ሲፈጽሙም ሁለቱ ግጭቶች ጉልህ ሆነው የሚታዩ እንደሆኑ ይናገራሉ። ጂም ኬስለር ሰርድዌይ የተሰኘው ተቋም የፖሊሲ ጉዳዮች ምክትል ፕሬዝዳንት ናቸው። መካከለኛው ምስራቅን በተመለከተ እንዴት ነው የድስቱን ክዳን ሳይከደን ግጭቱ ከቁጥጥር ውጭ ሆኖ ወደ ቀጠናዊ ጦርነት እንዳይቀየር ተስፋ የምታደርገው? እንደሚመስለኝ ይሄ እንደሚከሰት የሁሉም ሰው ግምት ነው። አንደኛ ዓመቱን ሊይዝ እየተቃረበ ባለው የእስራኤልና ሐማስ ግጭት በዚህ ወቅት አንድ መቶ ታጋቾች በሐማስ ይዞታ ስር ይገኛሉ። ዋይት ሀውስ እነዚህን ታጋቾች ወደ ቤታቸው ለመመለስ ቅድሚያ የሚሰጠው ብሎም በሐማስና በእስራኤል መካከል ያለውን ጦርነት ለማስቆም ምሰሶ የሆነ ጉዳይ መሆኑን አስታውቋል። የፖለቲካ ተንታኙ ኬስለር አብዛኞቹ የሀገር መሪዎች ባይደን የመጨረሻውን ንግግራቸውን ሲያደርጉ ደማቅ አቀባበል እንደሚያደርግላቸው እንደሚጠብቁ ይናገራሉ። ብዙ ሀገራት ለሳቸው ፍቅር አላቸው። በእርግጥ ፍቅር የሌላቸው ጥቂት ሀገራትም አሉ። ጆ ባይደን በነገው እለት በሚደረገው የመንግስታቱ ጉባኤ መክፈቻ ላይ ነው ንግግር የሚያደርጉት። በአኒታ ፓውል ለተጠናቀረው ዘገባ ያደን ገረመው ከዋሽንግተን ዲሲ አሁን ደግሞ መጪውን የአሜሪካን ምርጫ ወደ ተመለከተው የትንታኔ መጽሔቱ የመጨረሻ ቅንብራችን እናልፋለን። በአሜሪካ ፕሬዚዳንታዊ ምርጫ የተካረረው የፖለቲካ ንግግር እንዲረግፍ የጋርዮሽ ጥሪ ቀርቧል ይላል ዘገባው። ከሁለቱም ዋና ዋና የፖለቲካ ፓርቲዎች የተውጣጡ የዩናይትድ ስቴትስ የህግ አውጪዎች እንደ አውሮፓውያን አቆጣጠር ህዳር አምስት ከሚካሄደው ፕሬዚዳንታዊ ምርጫ ስድስት ሳምንታት በፊት በሀገሪቱ የከረረውን የፖለቲካ ንግግር እንዲበርድ ጠይቀዋል። ጥያቄ የተነሳው በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ ለሁለተኛ ጊዜ የተቃጣውን የግድያ ሙከራና ስደተኞች ድመትና ውሻ ይበላሉ ሲሉ ትራምፕ በኦሃዮ የሄቲ ማህበረሰብን ከስጋ ላይ የጣለው ንግግር መናገራቸውን ተከትሎ ነው። በቪኦኤ አራባሲድ የተጠናቀረውን ዘገባ ደረጀ ደስታ እንደሚከተሉ ያቀርበዋል። የአሜሪካ ሪፐብሊካን ፕሬዝደንታዊ እጩ ዶናልድ ትረምፕ ለሁለተኛ ጊዜ የግድያ ሙከራ ከታየባቸው ወዲህ ባለፈው እሁድ ከቤት ውጭ የተካሄደ የመጀመሪያውን ምርጫ ዘመቻ አካሂደዋል። ትራምፕ ቀደም ባለው ንግግራቸው ምንም ማስረጃ ሳያቀርቡ የፕሬዝደንት ጆ ባይደንና የምክትል ፕሬዝደንት ካማላ ሀሪስን ንግግር ለግድያው ሙከራ ተጠያቂ አድርገዋል። የዲሞክራቲክ ፕሬዝደንታዊ እጩ ምክትል ፕሬዝደንት ካማላ ሀሪስ በዋይት ሀውስ ድረገጽ ላይ በታተመ መግለጫቸው ላይ የተቃጣው የግድያ ሙከራ በጣም እንዳሳዘናቸው ገልጸው ፖለቲካዊ ጥቃትን እንደሚያወግዙ ተናግረዋል። በቅርቡ ባሳዩት አስደናቂ የሁለትዮሽ እርምጃቸው የዩናይትድ ስቴትስ ምክር ቤት ተወካዮች ለፕሬዝደንታዊ ደህንነት ልዩ ጥበቃ የሚውለውን የገንዘብ ድጋፍ ለመጨመር በሁሉም አባላት የተደገፈውን የህግ ረቂቅ አጽድቀዋል። የህግ ረቂቁ አልፏል። ያለምንም ተቃውሞ የጸደቀውን የህግ ረቂቅ እንደገና ማየት የሚቻልበትም እድል ክፍት ተደርጓል። የፕሬዝደንቱ ልዩ የደህንነት ጥበቃ አገልግሎት በቅርቡ በፔንሲልቬንያ በተደረገው የመጀመሪያዊ ግድያ ሙከራ የትረምፕን ደህንነት በመጠበቅ ረገድ ድክመቶች እንደነበሩበት አምኗል። አሁን እነዚያን ሙከራዎችና ይህን የፖለቲካ ጥቃት የሚያነሳሳው ነገር ምን እንደሆነ ለመመርመር ከሁለቱም ወገን የተውጣጣ አንድ ግብረ ኃይል መመስረት እንደሚያስፈልግ የሁለቱም ወገን መሪዎች ትላንት እሁድ ተናግረዋል። ሪፐብሊካኑ የሕዝብ እንደራሴ ማይክ ኬሊ፣ እኛ ላይ አንድ የደረሰብን ነገር አለ። ባህላችን በዚህ የተነሳ በእጅጉ ተጎድቷል። ንግግር ንግግር ነው ሁለቱም ወገኖች አንዳንድ ጊዜ አንዳንድ ነገሮች ይናገራሉ። ወደ ኋላ ትመለከትና እንዲህ ትላለህ፣ መቼም ማለት የፈለግኩትን ያን አልነበረም ትላለህ። የተወሰደው ግን በዚያ መልክ ነው፣ ያ ነው የታመነው። ስለዚህ ምን እንደምትናገርና በምን መንገድ እንደምትናገር መጠንቀቅ ይኖርብሃል። ዴሞክራቱ የሕዝብ እንደራሴ ጄሰን ክሮው፣ በፖለቲካ ወቅት ከባድ ክርክር ማድረግ ማድረግም ያለብን ነገር ነው እና ስለዚህ እሱን በማድረግና በአሜሪካ ማህበረሰብ ውስጥ ዴሞክራትም ሆነ ሪፐብሊካን የሆነ ማንኛውም ሰው ቢሆን እንዳሻው ተነስቶ ወደ ጥቃት የሚያመራ የራሱን እርምጃ መውሰድ ወይም የፖለቲካ ጥቃት ማካሄድ ምንም ቦታ የለውም ብሎ በማውገዝ መካከል ትልቅ ልዩነት አለ። በዚህ መካከል ግን ትራምፕ በስፕሪንግፊልድ ኦሃዮ የሚገኙ የሄይቲ ስደተኞች የሰዎችን ውሻና ድመት በመዝረፍ እየበሉ ነው የሚለውንና በሰፊው የተወገዘውን ንግግራቸውን ገፍተውበታል። የትራምፕ ንግግር ሁለቱም ሪፐብሊካን በሆኑ በኦሃዮ ገዢና በከተማው ከንቲባ ውድቅ ተደርገዋል። ይህ አባባላቸው ግን በሄይቲ ማህበረሰብ አባላት ዘንድ የቦምብ ዛቻዎችን፣ የግል ማስፈራሪያዎችን ያስከተለ ስጋት ፈጥሯል። ባፕቲስቴ የሄቲ ስደተኛ የሄቲ ዜጎች ስለሆን እንደዚህ አይነት ዜና በመገናኛ ብዙሃን ሲሰራጭ እኛን ያስፈራናል እኛ የምንፈልገው የተሻለ ህይወት ለማግኘት ብቻ ነው ስሙን ያልገለጸ ሌላ የሄቲ ስደተኛ አንድ ሰው ወደ እኔ ዘወር ብሎ እናንተ የማትረቡ የሄቲ ሰዎች ብሎ ተናገረኝ ከዚያም ጩቤውን መዘዘብኝ። ምንም እንኳ በቅርብ ቀናት ውስጥ የተካረሩ ንግግሮች እንዲበርዱ ጥሪዎች ቢደረጉም ሁለቱም ወገኖች በየምርጫ ዘመቻቸው እርስ በርስ መጫዋጫኋቸውን ቀጥለዋል። የሪፐብሊካን ፕሬዝደንታዊ እጩ ዶናልድ ትራምፕ ካማላ ሃሪስ በድጋሚ ከተመረጠች የአሜሪካን ህልም ለዘላለም ትገድላለች። እሷም ፕሬዝዳንት ለመሆን ብቁ አይደለችም ግን ታውቃላችሁ፣ ለመሳደብ ብዬ አይደለም። መሳደብ አልፈልግም። ፕሬዚዳንት ለመሆን ብቁ አይደለችም። የዲሞክራቲክ ምክትል ፕሬዚደንታዊ እጩ ቲም ዋልት ራሳቸውን ለናዚህ በመጥራት የሚኮሩ ለአገረ ገዥነት የሚወዳደሩ ሪፐብሊካኖችን እያየን ነው። ለምርጫ በሚወዳደሩ እነዚህ ሰዎች መካከል ልዩነት ያለ እናስመስል። እንደ ኤሮፓ አቆጣጠር ህዳር አምስት ከሚካሄደው ምርጫ ቀደም ብሎ በአንዳንድ ግዛቶች ከወዲሁ ድምፅ መስጠት እየተካሄደ ነው። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ ወደ እናንተ እየደርስ የሚገኘው የሰኞ ምሽት ዝግጅታችን አሁንም እንደቀጠለ ነው። ቀደም ሲል የመጀመሪያው ምዕራፍ ቅንብሮቻችን ወደ እናንተ ደረሱ። ቀጥሎ ደግሞ ሁለተኛው አጋማሽ ወደ እናንተ የሚደርስ ነው የሚሆነው። የመጀመሪያው ቅንብራችን የሚሆኑ ደግሞ ሐኪሞን ጠይቁ። የዛሬው ሳምንታዊ የሐኪሞን ጠይቁ ርዕሳችን ድኅረ ወሊድ ለሚከሰት ድብታ ሕመም ሕክምናና አዲስ መድኃኒት ይላል። ሳምንታዊ ሐኪሞን ጠይቁ በምሽቱ ቅንብሩ ይዞ የቀረበው ዝግጅት አንዳንድ እናቶችን በወሊድ ማግስት የሚገጥም የአእምሮ ውከት ለማከም የሚረዳ አዲስ መድኃኒት ይመለከታል። የህክምናው ምንነትና ፈዋሽነቱን ጨምሮ ህሙማንና ቤተሰቦቻቸው ማወቅ ስለሚገባቸው ቁም ነገሮችም ይተነትናል። ሙያው ትንታኔ የሚሰጡን በዩናይትድ ስቴትሱ የምግብና የመድኃኒቶች ቁጥጥር ባለስልጣን በምርምር ባለሙያነት በማገልገል ላይ የሚገኙ ዶክተር አሌክስ አካሉ ናቸው። ዶክተር አሌክስን ያነጋግራቸው አሉላ ከበደ ነው እንደሚከተለው ወደ እናንተ ይደርሳል። ዶክተር አሌክስ አካሉ በቅድሚያ ለጊዜው ጊዜው አመሰግናለሁ። በጣም አመሰግናለሁ አሉላ። እርሰው በሙያው በሙያዊ የሚያገለግሉበት የዩናይት ስቴትስ የምግብና የመድኃኒቶች ተቆጣጣሪ ባለስልጣን በቅርቡ ለስራ እንዲውል ያጸደቀውን ድህረ ወሊድ የሚከሰት የድብታ ወይም የአእምሮ ውከት ለማከም የሚውል እንክብል ወይም መድኃኒት ይመለከታል የዛሬው የሐኪሞን የጠየቁ ፕሮግራማችን። በቅድሚያ የሕመሙን ምንነት እንደው በመጠኑ በመረዳት ብንጀምር። ይህ የተዘነጋው ሕመም እየተባለ ያለ በአብዛኛው በድህረ ወሊድ የሚከሰት የአእምሮ ህውከት ምንድን ነው? ምን አይነት ጠባዮችስ አሉት? መንስኤውስ ምን ይሆን? ጥሩ ለጥሩ ጥያቄ ነው። ያው እንግዲህ በድህረ ወሊድ የመደበት ወይም ፖስትፓርተም ዲፕሬሽን በጣም ሲሪየስ የሆነ የአእምሮ ችግር ማለት ይቻላል ኮንዲሽን ብንለው ያ የሚመጣው መጀመሪያ እንግዲህ እናቶች ከመወዳቸው ከተወሰነ ሳምንት በፊት ጀምሮ ከወለዱ በኋላ ለተወሰነ ሳምንታት አንዳንዴም ወራት የሚቆይ ችግር ነው። ያ ችግር ከሁለት አይነት አለው እንግዲህ አንደ ቤቢ ብሉስ የሚሏቸዋለው፣ ቤቢ ብሉስ እና ፖስት ፓርተም ዲፕሬሽን። ቤቢ ብሉስ ትንሽ ከተወለዱ በኋላ ተወሰነ ሳምንታት ይቆይና ይጠፋል። ይሄ ግን ፖስት ፓርተም ዲፕሬሽን ከዛ ትንሽ ጠንከር ያለ ህመም ነው። ይሄ እንግዲህ ትልቁ ጉዳቱ የሚባለው ራሳቸውን መጥላት ይመጣል። ቆይቶም ደግሞ ከፋ ከተባለ ከልጃቸው ጋር ያላቸውን የመራቅ ለልጃቸው እንክብካቤ አለማድረግ፣ የራሳቸውን እንክብካቤ አለማድረግ በጣም ደግሞ ሲቪየር የሆኑ በጣም መጥፎ ጉዳዮች ሲደርስ ራሳቸውን እስከ ማጥፋት የሚያደርስ አይነት የህመም አይነት ነው ፖስት ፓርተም ዲፕሬሽን። በቃ ተስፋ የመቁረጥ የመጨነቅ የድካም ያመጣል። መተኛት አለመቻል፣ በየጊዜው የምታደርጋቸውን በየቀኑ የምትሰራቸውን ነገሮች ኢንተረስት ማጣት፣ ከልጅ ጋር ምግብ ማብላት ሊሆን ይችላል፣ ልጅን ማጥባት ሊሆን ይችላል፣ ያን ላለማድረግ መፈለግ እና መጨረሻ ላይ እንዳልኩ ደግሞ ጠንከር እያለ ሲሄድ ደግሞ ራስን የመጉዳት አይነት ስሜቶች የሚያንጸባርቅ የበሽታ አይነት እናቶች ልጅ ከመያዛቸው በፊት ከያዙም በኋላ የሚመጣ የወቅ ውስጣችን ያለው ሆርሞን የነሱ መዛባት ነው፣ ይህን ነገር የሚያመጣው ልጅ ሲወለድ። እናቶች ዘጠኝ ወር ተሸክመው በተወለዱ የሚገላገሉት ነገር አይደለም እና ይሄ ድካም ይመጣል። ከተወለደ በኋላ የሰውነትም ድካም ይመጣል፣ የአይምሮም ድካም ያመጣል። ገልጽ ይመጣል ይመጣል። እና እነዚህ እነዚህ ነገሮች ተደራርበው ነው ያህን ስሜት የሚፈጥሩት። ሌላው ደግሞ መምጫው በዘር ሊመጣ ይችላል እንግዲህ አንዳንድ ጥናቶች እንደሚያሳዩት ወደ አርባ ፐርሰንቱ በዘር የሚተላለፍ አይነት ህመም ነው ማለት ነው። ያላቸው የኑሮ ሁኔታ ይህን ዚህ አይነት ነገሮች ላይም አስተዋጽኦ ያደርጋል። በአካባቢያቸው ያለው እርዳታ፣ የሚያደርግ ሰው መኖር አለመኖር ይሄንንም ይህን ክሽታ እንዲመጣ ከሚያደርጉ ምክንያቶች ናቸው። በፊት ያለ ያልታከነ የአይምሮ ችግር ካለ እሱም ተጨማሪ ይሆንና የሆርሞን መዛባት ሲመጣ እዛ ላይም ትልቅ ኢፌክት አለው። በጋብቻ ላይ ያሉ ችግሮች ካሉ ስትረስ፣ እነዚህ ሁሉ እንግዲህ አጋላጮች ናቸው አጋላጮች ናቸው። ለዚህ ተጨማሪ ከሆርሞኑ ተፈጥሮ ከሰጠን የሆርሞን ኢምባላንስ፣ ልጆች ከመውለዳቸው ከተወለዱ በኋላ ከሚመጣው ተጨማሪ፣ እነዚህም ለዚህ ፖስትፓርተም ዲፕሬሽን ትልቅ አስተዋጽኦ ያደርጋሉ። ሰው እነዚህን ራሱ ማወቁ መፍትሄ ሆኑ ለመፈለግ የሚረዱ ናቸው። ዶክተር አሌክስ እስኪ ለዚህ ውይይት መነሻ የሆኑን መድኃኒቶች ምንነት ደግሞ ብንመለከት፣ በዩናይት ስቴትስ የምግብና መድኃኒቶች ቁጥጥር ባለስልጣን ፍቃድ ያገኝ መድኃኒት ይፋ ተደርጓል። ስራ ላይም መዋል ጀምሯል። ለመሆኑ እነኚህ መድኃኒቶች ምንድን ናቸው? እንዴትስ ነው ይህን የህመም ሁኔታ የሚያክሙት? ጥሩ ወደ መድኃኒቶቹ ስንመጣ ከዛሬ ሁለት መድኃኒቶች ነው ያ ስለዚህ በሽታ። የመጀመሪያው መድኃኒት ሆስፒታል ውስጥ ነው የሚሰጠው። የሆስፒታል ዶክተሮች መኖር አለባቸው፣ ነርሶች መኖር አለባቸው፣ የሚሰጣት እናት መከታተል አለባቸው። ምክንያቱም በአይቪ ስለሚሰጥ አንደኛው መድኃኒት ሁለት ሺ አስራ ዘጠኝ ላይ ነው የተጸደቀው ዙልሬሶ ይባላል። ያ ዙልሬሶ በአንዴ ሆነው ዙልሬሶ እንግዲህ ሁለት ቀን ከተኩል ነው የሚሰጠው በአይቪ ኢንፊዥን ሆስፒታል የሌለበት አካባቢ እናቶች የችግር ቢያጋጥማቸው ይህን ማግኘት አይችሉም ማለት ነው። የግድ ሆስፒታል ሴቲንግ ውስጥ እናሰጠፍላለን። ኦገስት ኦገስት ሁለት ሺህ ሀያ ሦስት ላይ ደግሞ የጸደቀ ሁለተኛው መድኃኒት እንግዲህ ሁለት በዳይቶች ናቸው ብያለሁ። ይሄየው ደግሞ ዙርዙቤ ዙራናሎን ይባላል። ጃ ነው በአፍ የሚሰጥ ታብሌት ነው። ይሄ ነው እንግዲህ ትልቅ ጌም ቼንጂንግ በቃ ላይክ ትልቅ ለውጥ ያመጣል የተባለው በአፍ የሚሰጥ በቀን አንዴ እየወሰዱ ለአስራ አራት ቀን የሚወስዱት መድኃኒት ነው። ሆስፒታል የሌለባቸው አካባቢዎች እናቶች እንደዚህ አይነት ችግር ቢያጋጥማቸው ይሄን መድኃኒት የማግኘት እድል ይኖራቸዋል። እነዚህ ናቸው እንግዲህ ሁለት መድኃኒቶች ለዚህ በሽታ የጸደቁት። መልካም ዶክተር አሌክስ እስኪ ደግሞ አሁን የጎንዮሽ ጉዳቶቹን ብንመለከት በአብዛኛው ለራስ ምታት ከሚወሰደው እስከ ልብና ሌሎች የሰውነት አካላት የጤናው ሕክምና የሚውሉ መድኃኒቶች የራሳቸው የጎንዮሽ ጉዳት አያጡምና እነኚህ መድኃኒቶች ምን አይነት የጎንዮሽ ጉዳት ይኖራቸው ይሆን? ትክክል። አሉላበት ተጓዳኝ የሆኑ ችግሮች ያመጣሉ መድኃኒት ሲወሰድ። ያ ማለት ግን መድኃኒቱ አይጠቅምም ማለት አይደለም። ግን አብሮ የሚመጡ ተጓዳኝ ችግሮች አሉ። ጥቅሙ ከጉዳቱ ስለሚበልጥ ነው እነዛ መድኃኒቶች እንዲሰጡ የሚያደርገው። እና እንግዲህ ከሉት ይሄ ከመጀመሪያው በሆስፒታል ውስጥ ሆነው እናቶች ከሚያገኙት መድኃኒት በአይቪ ከሚሰጠው የሚመጣው ሳይድ ኢፌክት ይሄ የመድከም ና ሰሲቭ ሰዴሽን ና ድራውዚነስ መድከም፣ ማዞር፣ አንዳንዴ ራስን መሳት ሳደን ሎስ ኦፍ ኮንሽንስነስ የሚባለው ራስን መሳት ይመጣል። እና የራስ ምታትን፣ ማዞር ምናምን የሚለው እነዚህ ሳይድ ኢፌክቶቹ ናቸው ከዚህኛው መድኃኒት ጋር የሚመጡት ማለት ነው። እንደ መጀመሪያው አይነት አንድ አይነት ክፍል ውስጥ ያሉ አንድ አይነት አካባቢ ያሉ መድኃኒቶች በመሆናቸው አንጻር ተመሳሳይ ተጓዳኝ ችግር ያመጣሉ ማለት ነው። የማዞር የመድከም የማቅለሽለሽ እና እንደ ኢንቴንስ ድካም ያመጣል እና እናቶች ይሄን መድኃኒት በሚወስዱበት ጊዜ ሌላ ከበድ ያሉ ስራዎችን ባይሰሩ ይመከራል። መኪና መንዳት ያለባቸው ከሆነ መኪና መንዳት ያለባቸው መድኃኒት እየወሰዱ ከበድ ያለ ስራ ነቅተው መስራት ያለባቸውን ስራዎች ባይሰሩ ይመከራሉ። መልካም፣ ዶክተር አሌክስ አካሉ እናቶች ከወለዱ በኋላ የሚገጥማቸውን የድብታ በእንግሊዝኛው የሕክምና አጠራር ፖስትፓርተም ዲፕሬሽን የተባለውን የአእምሮ ሁከት የሚፈጥር ሁኔታ ለማከም የተገኙ መድኃኒቶችን በተመለከተ ለሰጡን ሰፊ ሙያ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ሙያውን በሚመለከቱ ጥያቄዎች እንደወተ ሰ ቀደም ሲል የሳምንታዊን ያኪሞ የጠይቁ ያሰናደውን ዘገባ ነበር ወደ እናንተ የደረሰው። አሉላ ከበደን ከእንግዳው ጋር ላደረገው ቆይታ እናመሰግናለን። ወደ ቀጣዩ የሁለተኛ አጋማሽ ቅንብራች ስናልፍ የዩኒቨርሲቲ መግቢያ ውጤት ያላመጡ ተማሪዎችን እጣ ፈንታ ምንድን ነው ሲል ይጠይቃል። በ2016 ዓ ም የ12ኛ ክፍል መልቀቂያ ፈተና የዩኒቨርስቲ መግቢያ ውጤት ላላመጡ በመቶ ሺዎች ለሚቆጠሩ ተማሪዎች መንግስት ከወዲሁ መፍትሄ ካላመጣ ከፍተኛ ማህበራዊ ቀውስ ሊፈጠር እንደሚችል ተገልጿል። የአሜሪካ ድምፅ ያነጋገራቸው ተማሪና ወላጆች መንግስት የዩኒቨርሲቲ መግቢያ ውጤት ላላመጡ ተማሪዎች ልዩ ትኩረት ሊሰጥ ይገባል ብለዋል። በሌላ በኩል የስራና ክህሎት ሚኒስቴር ካለፉት ዓመታት ተሞክሮች በመማር ለተማሪዎቹ የተሻለ የስልትና አማራጮች እንዲሁም የስራ ዕድል ዝግጅት አድርጎ ለመቀበል መሰናዳቱን ለአሜሪካ ድምፅ አስታውቋል። በአስቴር ምስጋናውና በደንገራ የተዘጋጀው ዘገባ እንደሚከተለው ይቀርባል። ተማሪ ቃል ኪዳን ደግነት በ2016 ዓ ም በሀገር አቀፍ ደረጃ የተሰጠውን የ12ተኛ ክፍል መልቀቂያ ፈተና ከወሰዱት ከ674 ሺ በላይ ተፈታኞች አንዷ ነበረች። ሆኖም በፈተናው የዩኒቨርሲቲ መግቢያ ውጤት ካላመጡት በመቶ ሺዎች ከሚቆጠሩት ተማሪዎች ውስጥ አንዷ ሁናለች። ቃል ኪዳን ከአመት አመት የዩኒቨርሲቲ መግቢያ መንገድ እየጠበበ መምጣቱን በመገንዘብ ለፈተናው ቅድመ ዝግጅት ስታደርግ ብትቆይም በፈተናው የጠበቀችውን ያህል ውጤት ማምጣት ባለመቻሏ እንዳዘነች ትናገራለች። ጠብቄ ነበረ ቢሆን ግን፣ ያው እንደ መጀመሪያ እንደ ሰ- እንደምንሰማው ግን ያው ብዙም ተስፋ አልነበረንም። የመጀመሪያ ያው ብቻ ትንሽ ጠብቄ ነበረ። በቦሌ የህብረተሰብ አጠቃላይ ሁለተኛ ደረጃ ትምህርት ቤት ትማር እንደነበር የገለጸችልን ቃል ኪዳን በትምህርት ቤታቸው የማጠናከሪያ ትምህርት ሲሰጥ እንደነበር አውስታ ሆኖም የሚፈለገውን ለውጥ ለማምጣት በቂ አልነበረም ትላለች። በሂደቱም ከተማሪዎች እና ከመምህራን በኩል ችግር እንደነበሩ ታስታውሳለች። አንደኛ ፈተና አወጣጡ ማለት ከዘጠኝ ጀምሮ ያለው እንትን አዲሱ ነበር። ይ አንዱን ትምህርት ብንማር ከመጀመሪያው ጀምሮ አስራ ሁለት ከመጀመሪያችን ጀምሮ ቢሆን አይፍ ነው። ሁለተኛው ደግሞ የማጠናከሪያው፣ አሁን ከዚህ ጋር ያካትትኩልሽ፣ የማጠናከሪያው አይብራራልንም። ጥያቄ ነው የምንሰራው፣ ጥያቄ መሆኑ ግን አይብራራልንም። ቀጥታ መለስ ነውም አልመለስ ነው። ከመለስ ነውም በቃ ያልፋል፣ ካልመለስነውም ደግሞ አስተማሪ መልሱን ነግሮን ያልፋል። ይሄ ባለመሆኑ ችለኝነት አለ አስተማሪ ላይ ራሱ በሱ በሱም እንትን አለው። ኦንላይን በእርግጥ ኦንላይን ያልተፈተኑም አሉ። ግን እኛ ያው የመጀመሪያው ነው እና እንደዛ ሆኖ በጣም ችግር ነበረ። ኔትወርክ መቆራረጥ ነበር። በዛ ልክ ደግሞ የተማሪዎች መጨነቅ በጠፋ ቁጥር እንጨነቅ ነበረ። ስንት የሚወሩ የወደቁ ተማሪዎች አሉ። በጣም ጭንቀት ነበረ። በምንገባም ሰዓት፣ በምንወጣም ሰዓት በጣም የወድቁ ልጆች ነበሩ በጭንቀት የተነሳ እና እንደዚህ ከማድረጋቸው በፊት ትምህርት ቤቶችም ላይ ኮምፒውተሮች በስትክክል ቢስተካከሉ፣ ከዚህ በኋላ ያሉት ብናጠናም ሆነ ይከብዳ። የወጣት ቃል ኪዳን ደግነት እናት ወይዘሮ ውበት ታረቀኝ፣ ልጃቸው የልፋቷን ፍሬ ባለማግኘቷ ማዘናቸውን ገልጸው ከቅርብ ጊዜ ወዲህ ዩኒቨርሲቲ ለመግባት የማለፊያ ውጤት የሚያመጡ ተማሪዎች ቁጥር ማነስ ሲያሳስባቸው መቆየቱን ተናግረዋል። የልጃቸው የቀጣይ የህይወት ምዕራፍ በምን መልኩ እንደሚመራም እያወዛገባቸው እንደሆነ አመልክተዋል። ከመጀመሪያማ ጠብቅ ነበረ። በቃ ጥሩ ደረጃ ላይ እንድትደርስ ነበር። ከአራት አመት ወዲህ ግን በሌላው ምሳሌ እንደማይሳካው ያለ የሚከብደው የኑሮ ሁኔታ ነው። እንግዲህ ሰው በአገር ነው የመጣው ለእኔ ብቻ አይደለም። እንደሚሆን አድርጋ አስተምረታል። ሌላዋ የአዲስ አበባ ከተማ ነዋሪ የሆኑት ወይዘሮ ስመኝ ገሰሰ ባለቤታቸው ከሞቱ በኋላ ላለፉት ሰባት ዓመታት የጽዳት ስራ በመስራት በወር ሶስት ሺህ ብር እያገኙ ያሳደጓት ልጃቸው ተምራ ህይወታቸውን ትቀይራለች ብለው ያምኑ እንደነበርና ውጤቱ እንዳልመጣ ሲሰሙ ማዘናቸውን ይናገራሉ። የእርሳቸውና የልጃቸው የወደፊት ህይወትም እንደሚያሳስባቸው ይናገራሉ። እኔ ትንሽ የሆነ ነገር አብጥታ እኔንም የምታግዘ ይመስሎ ነበረ። ሁሉም ይቅርብ፣ ያስተማርኳት እሷም ማድረገችልም እኔ በቃ ለእሷ አልነገርኳትም እ ወስቴ ረም ነው ያለ እኔ እሷም ያልተማርኩት እነሱ ተምረው እሷ ተምራ ደግሞ የሆነ ውጤት ታግኝታ የሆነ ዳቦ ገዝታ ታበለኛለች የሚለው ቅር ነበር ያለ። የ2016 የ12ኛ ክፍል ሀገር አቀፍ ፈተና ውጤት በአዲስ ዓመት ዋዜማ ይፋ ሆኗል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ለሀገር አቀፍ ፈተና ከተቀመጡ 674823 ተማሪዎች ውስጥ የማለፊያ ውጤት ያገኙት 36409 ወይም 5.4 በመቶዎች ብቻ መሆናቸውን ገልጸዋል። እንደ ሚኒስትሩ ገለጻ ስድስት መቶ ሰላሳ ስምንት ሺህ አራት መቶ አስራ አራት ተማሪዎች የዩኒቨርሲቲ መግቢያ ነጥብ አላመጡም። ተማሪዎችን ካስፈተኑት ከ ሶስት ሺህ በላይ ትምህርት ቤቶች ደግሞ 1363 ትምህርት ቤቶች ምንም ተማሪ አለማሳለፋቸውን ጠቁመዋል። ከነዚህ ተማሪዎች የምትካተተው ቃል ኪዳን መጪው የሕይወት ዘመኗ ለእሷም ሆነ ለቤተሰቦቿ ፈታኝ እንደሚሆን ትናገራለች። መንግስት ተመጣጣኝ መፍትሔ ከወዲሁ ካላቀረበም ከፍተኛ ማህበራዊ ቀውስም ይከሰታል ትላለች። በጣም ከባድ ነው ማለት። በጣም ብዙ እንደዚህ በወደቀ ቁጥር ስንት ተማሪዎች ቤታቸው ይቀመጣል? ስንት ወደ አልፈለገ ሱስ ይገባል? አሁን ለምሳሌ ወንዶች ናቸው በአብዛኛውም እንደዚ አይነት ነገር ይወድቃሉ። ምንም ተስፋ አይኖራቸውም። ስራም ወይም ኮሌጅም አይማሩም ስራም በዚ አያገኙም። በዛ በዛ ምክንያት ማለት ወይ ትምህርቱን ማስተካከል ማለት መማር ማስተማሩን አስተካክሎ መቀጠል ወይም ደግሞ መንግስት እንደ አንድ እንትና ተገነዝቦት ስራ ነገር በቃላ እንደዚህ ለሚሆኑት ነገር ስራ ማዘጋጀት ቢኖርበት አሪፍ ነው። በይ ይሄ መንግስት እንትን ነው የሚሆነው፣ ምክንያቱም እሱ ነው ይሄን ሁላ ነገር ያመጣው፣ እንዳመጣው ማስተካከል ያለበት ራሱ ነው ማለት አንድ ሰውኮ ሌባ የሚሆነው ወዶ አይደለም። ስለዚህ ያው እስከ ያው እንደዛ እንዳይሆን እሱ ማስተካከል አለበት ብዬ አስባለሁ። አሁን በአብዛኛው ምስ እንደምናየው ታክሲ ተራም የትም ቢሆን ሌባ የሆኑት እስንደ አስሮተኛን ክፍል አስረኛን ክፍል የወደቁ ናቸው። ለእነዛ ግን የስራ እድል ቢከፈት ቢስተካከል በጣም ጥሩ ነው ብዬ ማለት ያው እኛም አንቸገርም ያው የሚወድቁትም እንትን አንድ ላይም ነበረ ብዬ አስባለሁ። በዘንድሮ ዓመት ብቻ 638,414 ተማሪዎች የዩኒቨርሲቲ መግቢያ ነጥብ ያላመጡባት ኢትዮጵያ የእነዚህ ወጣቶች እጣ ፈንታ ምንድን ነው? መንግስትስ ምን አስቧል? በማለት በስራና ክህሎት ሚኒስቴር ቴክኒክና ሙያ ስልጠና ዘርፍ የሚኒስትር ዴኤታ አማካሪ አቶ አዝመራው ከበደን አነጋግረን ነበር። እንግዲህ የቴክኒክና ሙያ ዘርፍ ፍላጎትን መሰረት ያደረገ ስልጠና ነው የሚሰጠው። አንደኛ ከስራ ገበያ ፍላጎት ነው የሚነሳው። ሁለተኛ የዜጎችንም ፍላጎት መሰረት ያደርጋል። ብዙ ጊዜ የዋይት ኮላር እና የብሉ ኮላር ፍላጎት ስላለ ነው እንጂ በዓለም ደረጃም የተሻለ ቢዝነስ ላይም ውጤታማ የሚሆኑት የሙያ ላይ የሰሩ ሀገሮች ናቸው፣ ሙያ ላይ የሰሩ ዜጎች ናቸው ተጠቃሚ የሚሆኑ። ስለዚህ ከዚህ አንጻር እኛ አጠቃላይ አስራተ ክፍል የወሰዱት ወደ ዩኒቨርሲቲ መግቢያ የሚያገኙት መግቢያ የማያገኙት ወደ ቴክኒክና ሙያ እንዲመጡ ነው እኛ ምን ጋብዘው ምክንያቱም የቴክኒክና ሙያ በአዲስ አፕዴት ባደረግ ነው ፖሊሲ በፊት እስከ ደረጃ አምስት የነበረው እስከ ደረጃ ስምንት ከፒኤችዲ ሊሁና ስለዚህ ደረጃ የመርገጥ ጉዳይ ማለት ነው። አንድ ደረጃ ሳይረገጥ ስለማይወጣ ደረጃውን ጠብቀን እስከ ደረጃ ስምንት ሰው እስከሚፈልገው ድረስ እየበቃ እየሰለጠነ እየሰራ ሀብት እያፈራ ወደሚፈልገው ራዕይ ሊሄድ የሚችልበት እድል የተፈጠረበት ስራ ስላለ። መርጣውት ነው አማራጭ ስላጡ ይመጡ ቶችቻሳ መርጠውት ይመጡበት ዘርፍ መሆን መቻል አለበት። ነው ይህን ለማድረግ እኛ የምንከተለው ከተለ የስልጠና አንደኛ መደበኛ የሆነ ደረጃዎችን ጠብቀን ከደረጃ እስከ ደረጃ ስምንት እንሰጣለን። መደበኛ ያልሆነ ባጫጭር እንሰጣለን። እንዲሁም ደግሞ በልምድ የተገኘ ሙያም ሪኮግናይዝ እየተደረገ ኢኮኖሚው ላይ ኢንቮልቭ እንዲያደርግ የሚችልበት እድልም የሚፈጥር ስርዓት ነው ያለን። ስለዚህ ይህን ለማረጋገጥ በኮሌጅ ደረጃ በመንግስት ወደ ሰባት መቶ የሚሆኑ ኮሌጆች አሉ። የግል ደግሞ ፕራይቬት ሴክተር ወደ ስምንት መቶ የሚሆናለን፣ አንድ ሺ አምስት መቶ የሚሆናለን። ይሄ ማለት ትልቅ ቁጥር ነው። በዚሁ ፈተና አንድ ሺ ሁለት መቶ ሀያ አንድ ተማሪዎች ከፍተኛ ውጤት ማስመዝገባቸውን የገለጹት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፈው ዓመት ከተመዘገበው ሁለት መቶ ሀያ ተማሪዎች አንጻር የዘንድሮ የተሻለ ውጤት መሆኑንም አመልክተዋል። በዚህ አመት ሁሉም ክልሎችና ከተማ አስተዳደሮች ከአምናው በተሻለ ተማሪዎችን ማሳለፋቸውን የገለጹት ሚኒስትሩ በመጪውም ሀምሳ በመቶና በላይ ያመጡት በቀጥታ ወደ ዩኒቨርሲቲ እንደሚገቡም መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው። የዩኒቨርሲቲ መግቢያ ውጤት ያላመጡ ተማሪዎች ጣፍንታን የተመለከተውን ቅንብር ነበር። ተከታታላን የተመለስ ነው። ቀጥሎ ደግሞ ሳምንታዊ የአፍሪካ ንክርሶች ወደ እናንተ ይደርሳል። ሳምንታዊ የአፍሪካ ንክርስ ትኩረቱን የሚያደርገው የአፍሪካ ሀገሮች የተጫናቸው ዕዳ ኤድስን ለማጥፋት የተያዘውን ጥረት እየጎዳው ነው ሲል የተባበሩት መንግስታት ድርጅት መግለጹን ይመለከታል። ከሳራ በታች ያሉትን የአፍሪካ ሀገሮች ከጊዜ ወደ ጊዜ በይበልጥ እየተጫናቸው ሄደው የብድር ዕዳ ወሳኝ ለሆኑ ጸረ ኤች አይቪ አገልግሎቶች የሚውል ገንዘብ እንዳይተርፋቸው እያደረገ ነው ሲል የተባበሩት መንግስታት ድርጅት የጸረ ኤድስ ቢሮ ያወጣው አዲስ ሪፖርት አመለከተ። የብድር ዕዳ ቀውሱን ኤድስን ለማስወገድ በሚደረጉ ጥረቶች እስካሁን የተገኙትን ውጤቶች እያደናቀፈ መሆኑንም ሪፖርቱ አስታውቋል። ኮሎምበስ ማቡንጋ ከዚምባብዌ ዋና ከተማ ሃራሬ ያጠናቀረውን ዘገባ በቀጣዩ የአፍሪካን ክርስ ቆንጅታየን እንደሚከተሉ አሰናድተዋለች። ሪፖርቱ የወጣው ሰባ ዘጠነኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ላይ ከመጀመሩ አስቀድሞ ነው። በመንግስታቱ ድርጅት ዋናው የኤች አይ ቪ ኤድስ ጉዳይ ቢሮ ዩኤን ኤድስ ዋና ስራ አስኪያጅ ዊኒ ቢያንዩማ አፍሪካ እንደ አውሮፓውያን የዘመን አቆጣጠር በ2030 ኤድስን ማስወገድ ትችል ዘንድ ዓለም አቀፉ ማህበረሰብ ተጨማሪ ገንዘብ እንዲመድብ ሲሉ ጠይቀዋል። ከአለም ከየትኛውም አካባቢ የሚበዛው በዛው በኤች አይ ቪ የተጋለጠ ሰው ያለው አፍሪካ ውስጥ መሆኑን የአለሙ የኤድስ ቢሮ ዋና ስራ አስኪያጅ አንስተዋል። በአለም ዙሪያ ከኤች አይ ቪ ጋር ከሚኖሩት አርባ ሚሊዮን ሰዎች ውስጥ ወደ ሀያ ስድስት ሚሊዮን የሚሆኑቱ ያሉት አፍሪካ ውስጥ መሆኑን ባለስልጣኗ ጠቅሰው አህጉሪቱ በዕዳ ጫና ተወጥራለች ብለዋል። የዩኤንኤድስ የህዝብ ግንኙነት ተጠሪ ሮበርት ሺቫምቡ ባለፈው አርብ ለቪኦኤ የሚከተለውን ማብራሪያ ሰጥተውበታል። ይህ አዲስ ሪፖርት ከሰሃራ በታች ያሉ የአፍሪካ ሀገሮች መንግስታት ያለባቸው ዕዳ ያሻቀበ በመሄዱ ለጤና መርሃ ግብሮችና አጣዳፊ የሆኑ የጸረ ኤች አይቪ አገልግሎቶች የሚያውሉት ይህ ነው የሚባል ገንዘብ እንዳይኖራቸው እያደረገ ነው። ይህ ቀውስ የህዝብ ጤና አደጋ የሆነው ኤድስን ለማስወገድ የሚደረጉትን እርምጃዎች እያስተጓጎለ ወይም አደጋ ላይ እየጣለ ነው። አስከትለውም የዩኤን ኤድስ ቃል አቀባዩ ሀገሮች በእዳ ክፍያ ምክንያት ለህዝቦቻቸው የጤና ጥበቃ ችግሮች በወጉ መድረስ ሲያቅታቸው የዓለም የጤና ደህንነት አደጋ ላይ ይወድቃል ብሎ የመንግስታቱ ድርጅት እንደሚያምን አስረድተዋል። በአንድ በኩል ለተቆለለባት ከፍተኛ እዳ መላ በመፈለግ በሌላ በኩል የኤችአይቪ ስርጭትን ለመቀነስ በመታገል ላይ ካሉት የአፍሪካ ሀገሮች መካከል አንዷ ዚምባብዌ ናት። ባለፈው ሳምንት አርብ የዚምባብዌ ፓርላማ አፈ ጉባኤ ጄከብ ሙዲንዳ ባደረጉት ንግግር ዚምባብዌ እንደ አውሮፓውያን የዘመን አቆጣጠር በ1999 በቀዳሚነት ከግለሰቦች ገቢ ሶስት ከመቶ የኤድስ ታክስ ከአትራፊ አሰሪዎች ደግሞ ሶስት ከመቶ ታክስ መሰብሰብ በመጀመር ኤች አይቪ ኤድስን በመታገል እርምጃዎችን አስመዝግባለች ብለዋል። በአብዛኛው ከውጭ የሚመጣው የ387 ሚሊዮን ዶላር በጀት በቂ ባለመሆኑ ወደ ግብር ማስከፈሉ መሄድ አስፈላጊ ሆኖ መገኘቱን ነው የምክር ቤቱ አፈ ጉባኤ ያስረዱት። ሀብትን ንፍጠር ካለን ሀብት ከማዕድን ሀብታችንም ጭምር ሌላ ሀብት እየፈጠርን ከሄድን የታክስ ክፍያ መሠረታችን እየሰፋ ይሄዳል። የታክስ ክፍያ መሠረታችን እየሰፋ ሲሄድ እንደ ምክር ቤት ጠንከር ያለ በጀት ለመመደብ ያስችለናል። በእርዳታ የሚመጣው ይዘገይ ይሆናል እንጂ እየቀነሰ መሄዱ የማይቀር ነው። አሁን ባለው ደረጃ ዚምባብዌ ብሔራዊ የጸረ ኤድስ ስትራቴጂያዊ መርሃ ግብሯን ተግባራዊ ለማድረግ የሚያስፈልጋት ወደ አምስት መቶ ሚሊዮን ዶላር የሚጠጋ በጀት አይሟላም። በተለይም የጸረ ኤች አይቪ መድኃኒት ተጠቃሚ ሰዎች ቁጥር ከአንድ ሚሊዮን የሚበልጡ በሆኑበት ሁኔታ ግባችንን ለማሳካት አይቻለንም ብለዋል። የሆነ ሆኖ የፓርላማ አፈ ጉባኤ በአፍሪካ የልማት ባንክ መሰረት 17 ነጥብ 5 ቢሊዮን ዶላር እዳ የሚያናጥርባት ዚምባብዌ ለጸረ ኤች አይቪ ኤድስ መርሃ ግብሮቿ የምታውለው ወጪ እንዲጓደል ካደረጉት ምክንያቶች አንዱ የእዳ ክፍያው ጉዳይ ይሆን እንደሆነ በግልጽ ለመናገር ፈቃደኛ ሳይሆኑ ቀርተዋል። ዚምባብዌ እንደ ዓለም አቀፍ የገንዘብ ድርጅትና የዓለም ባንክ ከመሳሰሉ ተቋማት ብድር ማግኘት ትጀምር ዘንድ የሚከፈልባትን የዕዳ ክፍያ ለማሳካት ትግል ላይ ነው ያለችው። የተባበሩት መንግስታት ድርጅት የኤድስ ቢሮ ቃል አቀባዩ ሮበርት ሺቫምቡ በድጋሚ የሚሉት አላቸው። ለኤች አይቪ ምላሾችና ኤድስን ለማስወገድ የሚያስፈልገውን ወጪ ሙሉ በሙሉ ለመመደብ አገሮች ያለባቸው ዕዳ በአስቸኳይ መቀነስና ከሀገር ውስጥ ገንዘብ ለመመደብ የሚደረገው ጥረት መጠናከር አለበት። የዓለም መሪዎች እንደ ኤሮፓ አቆጣጠር በ2030 ኤድስን እንደ ሕዝብ የጤና አደጋ ለማስወገድ የተያዘውን ግብ እውን ለማድረግ በዓለም ዙሪያ የተገኙ ስኬቶች በገንዘብ እጥረት ምክንያት እንዲደናቀፉ ሊፈቅዱ አይገባም። በዚህ ሳምንት በተከፈተው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የድርጅቱ የኤድስ ቢሮ ዩኤን ኤድስ አጉልቶ ሊያሰምርበት የሚፈልገው መልእክት ይህ ነው። አሁን ደግሞ ወደ ሳምንታዊ የስፖርት ዘገባዎቻችን እናልፋለን። እንደሚከተለው ይቀርባሉ ባለፈው ሳምንት አርብ መስከረም 10 2017 ዓ.ም የ2017 የኢትዮጵያ ፕሪሚየር ሊግ ከዓመታት ቆይታ በኋላ ወደ ፕሪሚየር ሊግ የተመለሰው መቀለ ሰባ እንደርታ እና ሀዲያ ሆሳና ባደረጉት ጨዋታ በድሬዳዋ ከተማ ተጀምሯል። በሊጉ መክፈቻ ሁለቱ ቡድኖች በድሬዳዋ ስቴዲየም ባደረጉት ጨዋታ ሀዲያ ሆሳና አንድ ለባዶ በሆነ ውጤት አሸንፏል። በሌሎች ጨዋታዎች ፋሲል ከነማ ቅዱስ ጊዮርጊስን ሁለት ለአንድ ሲያሸንፍ ወላይታ ዲቻ ኢትዮ ኤሌክትሪክን ሶስት ለሁለት ማሸነፍ ችሏል። ባህር ዳር ከተማ ደግሞ ሌላው ወደ ፕሪምየር ሊግ ከዓመታት በኋላ የተመለሰውን ወልዋሎ አዲግራት ዩኒቨርሲቲን አንድ ለባዶ አሸንፏል። ሌላው በዚህ ዓመት ወደ ፕሪምየር ሊጉ የተመለሰው ሱል ሽረ አዳማ ከተማን አሸንፏል። በድሬዳዋ ስቴዲየም በተካሄደው በኢትዮጵያ ፕሪምየር ሊግ የመጀመሪያ ሳምንት ጨዋታ ሱል ሽረ አዳማ ከተማን ያሸነፈው ሦስት ለሁለት በሆነ ውጤት ነው። ሌሎች የፕሪምየር ሊግ ውድድሮችን በተያዘላቸው ፕሮግራም መሰረት በድሬዳዋ ከተማ እየተካሄዱ ይገኛሉ። በዘንድሮ ፕሪምየር ሊግ መቀለ ሰባ እንደርታ፣ ወልዋላ አዲግራት ዩኒቨርሲቲ ና ስውል ሽረ ዳግም ወደ ውድድር መመለሳቸውን ተከትሎ በዚህ የውድድር ዘመን በ19 ክለቦች መካከል ውድድር ተደርጎ አምስት ክለቦች ወደ ከፍተኛ ሊግ እንደሚወርዱ ተገልጿል። ፕሪምየር ሊጉ በቀጣይ ዓመት ወደ ነበረበት ፎርማት የሚመለስ ሲሆን በዚህ ዓመት ግን በየሳምንቱ አንድ አራፊ ቡድን ኑሮ ውድድሩ በ19 ክለቦች መካከል እንደሚከናወን የሊጉ አክሲዮን ማኅበር መረጃ ያመለክታል። አድማጮቻችን የአሜሪካ ድምፅ የምሽቱ ቅንብሮቻችን እነዚህን ይመስሉ ነበር። አብራችን ስለነበራችሁ እናመሰግናለን። አስማማየ ነው ፕሮግራሞቹን እየመራው ከእናንተ ጋር ቆይታ አደረግኩኝ። ብራን አይሉ ደግሞ የስቱዲዮ ስርጭቱን እየመራች ከእናንተ ጋር ቆይታ አድርጋለች። የፕሮግራሙ አዘጋጅ ደረጀ ደስታ ነበር። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታዎቻችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም ወደ እናንተ እየገባችሁ መከታተል ትችላላችሁ። የምሽቱ ዝግጅታችን በዚህ ያለቀ Melkamos tem agora. Thank